አመራሩ የለውጡን ሂደት ተረድቶ መምራት በሚችልበት ሂደት ላይ መወያየቱን የኦሮሚያ ዲሞክራሲያዊ ፓርቲ ጽህፈት ቤት አስታውቋል። ማዕከላዊ ኮሚቴው የፓርቲው ስኬቶችና ደካማ ጎኖች ባላቸው ላይ መወያየቱም ተገልጿል። ሙክታር ጀማል የኦዴፓ ጽህፈት ቤት ኃላፊ አቶ አዲሱ አረጋን አነጋግሯል። በጣም ነው የማመሰግነው። አቶ አዲሱ አረጋ የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆነው በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። እኔም በጣም አመሰግናለሁ። አቶ አዲሱ፣ ሰሞኑን የኦዲፒ ማዕከላዊ ጽህፈት ቤት ስብሰባ ላይ ወይ ደግሞ ውይይት ላይ ነው የቆየው። ምን ነበር ድርጅቱ በጥልቀት የተወያየበት እና የያዘው አጀንዳ? ዋና ዋና አጀንዳዎቹ አንደኛ ያለፈው ጊዜ የፓርቲና የመንግስት ስራ አፈፃፀምን መገምገም ነው። ከዚህ አኳያ ባለፉት ጊዜያት በተለይ ባለፈው አንድ አመት የነበሩ ዋና ዋና ጥንካሬዎችና ድክመቶች በደንብ ተነክሰው ወጥተው ቀጣይ አቅጣጫዎች ተቀምጠውበታል። በዚህ የግምገማ ወቅትን በተለይ ከኦሮሞና ከኦሮሚያ ህዝብ አኳያ የህዝባችን አንድነት ከጊዜ ወደ ጊዜ እየተጠናከረ እየጎለበተ መምጣቱ፣ መንግስት ፓርቲ ለሚያደርግለት ጥሪ የሚሰጠው ምላሽ እየተሻሻለ እየጎለበተ መምጣቱን እንዳንድ ጥንካሬ ገምግሟል። ሌላው ከዲሞክራሲ ምህዳር መስፋት ጋር ነው። በርካታ በተለያየ ምክንያት እስር የነበሩ የፖለቲካ እስረኞች መፈታታቸው፣ የትጥቅ ትግልን አማራጭ አድርገው ሲንቀሳቀሱ የነበሩ የፖለቲካ ተቋማት ወደ ሀገራቸው ተመልሶ ሰላማዊ ትግልን ለማድረግ እንቅስቃሴ መጀመራቸው፣ ሀሳብን በነጻነት የመግለጽ በነጻነት የመደራጀት መብት መከበሩ፣ ይሄ በጣም እንደ አንድ በጎ ጅምር እንደ ጥንካሬ የታየ ጉዳይ ነው። ዲሞክራሲን በተለይ በሀገራችን ተጠናክሮ ጎልብቶ ተቋማዊ ሆኖ እንዲሄድም ለማድረግ በርካታ ሪፎርሞች፣ ዲሞክራታይዜሽን ሪፎርሞች መጀመራቸው ይህም ተጠናክሮ መቀጠል እንዳለበት እንደአንድ ጠንካራ አፈጻጸም የታየ ጉዳይ ነው ማለት ነው። ሌላው ከዲፕሎማሲ ማኳያ በተለይ ከአጎራባች ሀገራት ጋር ያለን ግንኙነት በእጅጉ እየተሻሻለ መምጣቱ ያ ደግሞ በተለይ ከኢትዮጵያና ኤርትራ መካከል የነበረው የረጅም ጊዜ ቁርሾ በጠቅላይ ሚኒስትራችን በድርጅታችን ሊቀመንበር ተነሳሽነት ወደ እርቅ መጥቶ መቋጨቱ፣ ከዛም ባለፈ በጅቡቲ እና በኤርትራ መካከል በደቡብ ሱዳን በሪክ ማቻር እና በሳልቫኪር መካከል፣ ከዛም አልፎ በሱዳን በተፈጠረው ቀውስ ሌሎችም በሌሎችም ሀገራት የነበረውን ችግር ለመፍታት የፓርቲያችን አመራሮች ያደረጉት እንቅስቃሴ ዓለምም እውቅና የሰጠው የኖቤል የሰላም ሽልማትን እስከ ማምጣት የደረሰ መሆኑ እንደ ጠንካራ ጎን ነው የታየው። ሌላ ፈተናዎች ናቸው። ፈተናዎቹ አንደኛ ከአመራር የአመለካከትና የተግባር አንድነት የሚመነጭ ነው። ከዚህ በመነሳት የለውጡን ጉዞ በቢገባ ተረድቶ ለውጡ የሚጠይቀውን የአመራር ከመስጠት አኳያ ያለው ችግር እንደ አንድ ክፍተት ታይቷል ማለት ነው። ሌላው ከጥልቅ ተሃድሶ ጊዜም ሲነሳ የነበረው ማለት ነው። በተለያዩ መንገዶች ሲገለጹ የነበሩ የሕዝቡ ከመልካም አስተዳደር ከአገልግሎት አሰጣጥ አኳያ እርካታ የማጣት የመሰረተ ልማት ፕሮጀክቶች የመጓተት ከዚህም ጋር ተያይዘው የሚፈጠሩ ቅሬታዎች እንደ አንድ ፈተና እየታየ ብና መስተካከል ያለበት ተብሎ መታረም አለበት ተብሎ የተቀመጠ ነው። የኢኮኖሚ መዋቅራዊ ችግሮቹም እንደ አንድ ትልቅ ፈተና ነው የተለየው ማለት ነው። በተለይ የማክሮ ኢኮኖሚ ችግሮቹ በጣም ሰፊ ናቸው። የስራ አጥነቱ ችግር፣ የኑሮ ውድነቱ፣ የሀገራችን የእዳ ጫና፣ የንግድ ሚዛኑ መዛባት እና ተመሳሳይ ችግሮች አሁን የለውጥ ጉዞ የህዝቡን እርካታ ከማረጋገጥ የህዝቡን መሰረታዊ ጥያቄዎች መልሶ ወደ ተሻለ ህይወትና ኑሮ ከመምራት አኳያ እንደ መሰረታዊ ፈተናዎች የተለዩ ጉዳዮች ናቸው። ከዚህም አልፎ የሰላም የፀጥታ፣ የህግ የበላይነትን ከማስከበር አኳያ ያሉ ፈተናዎች የጽንፈኝነት አስተሳሰብ የብሄር ጽንፈኝነት አስተሳሰቦች እየጎለበቱ እና እየበቀሉ መምጣታቸው እንደ ፈተና ታይተዋል። ከዚህም በመነሳት ማዕከላዊ ኮሚቴው በዝርዝር ገምግሞ እነዚህን ፈተናዎች የአመለካከትና የተግባር አንድነት አምጥተን ልናልፋቸው እንችላለን ወይስ እነዚህ ፈተናዎች ወድቀን የታሪክ ተጠያቂ እንሆናለን? በሚል በጣም ሰፊ የሆነ ግምገማ ነው የተደረገው። በመጨረሻም እነዚህ ፈተናዎች አሸንፈን በአዲስ ብዕር በአዲስ ገጽ ላይ ታሪክ ጽፈን ማለፍ የሚያስችለን እድል ነው ያለን። ለዚህ ደግሞ ቁርጠኝነታችን ወሳኝ ነው። ህዝባችን ከጎናችን ከቆመ፣ የአስተሳሰብና የተግባር አንድነት ውስጥ ከገባን እነዚህ ለውጦች ማምጣትና አዲስ ታሪክ ማስመዝገብ እንችላለን የሚል ስምምነት ላይ ነው የተደረሰው ማለት ነው። ሌላው የውይይት አጀንዳ የፓርቲ ሪፎርም ነው የነበረው። እንግዲህ ባለፈው ሐዋሳ ላይ በተደረገው አስራ አንደኛው የኢህአዴግ ጉባኤ የፓርቲ ሪፎርም አስፈላጊነት ኢህአዴግ የውህደት ጉዳይ አሁን ባለበት የመቀጠል ያለመቀጠሉ ጉዳይ በምሁራን ተጠንቶ ጥናቱ በሚያመጣው ውጤት መሰረት ይወሰን በሚል አቅጣጫ ተቀምጧል። ያንን አቅጣጫ መነሻ በማድረግ ይሄ ጥናት ተጠናቆ ባጠኑት ምሁራን ቀርበዋል። የጥናቱ ውጤት የሚያሳየው ሀገራችን ለነበረችበት ቀውስ ለነበርንበት ችግር የኢህአዴግ አወቃቀር በራሱ የፓርቲው አወቃቀር እንዳወቃቀር የራሱን አስተዋጽኦ እንዳበረከተ አስቀምጧል ማለት ነው። አንደኛ የተለዩ ችግሮች ውስጥ ስንገባ የኢህአዴግ አደረጃጀትና መዋቅር እንደሚታወቀው የአራት ፓርቲዎች ግንባር ነው የአራት ድርጅቶች ግንባር ነው። ሌሎቹን የማያቅፍ መሆኑ እንደ አንድ መሰረታዊ ችግር ነው ማለት ነው። ለምሳሌ አጋር ተብሎ የተለዩ ክልሎች እነ ሶማሌ አፋር፣ ቤኒሻንጉል፣ ጋምቤላ፣ ሀረሪ የኢህአዴግ አባል ድርጅቶች አይደሉም ማለት ነው። አጠቃላይ ኢህአዴግ አሸናፊ ፓርቲ በመሆኑ የእነዚህ ክልል ሕዝቦች ድምፅ ፍላጎት ነግሌክትድ የሆነበት አካሄድ ነው የነበረው ማለት ነው። ያ ደግሞ ዲሞክራሲያዊነቱን ጥያቄ ውስጥ ያስገባ እንደነበረ በዝርዝር ተገምግመው ተገምግመዋል ማለት ነው። ሌላኛው ኢህአዴግ ሲመራበት የነበረው የአቤታዊ ዲሞክራሲ አካሄድ የአቤታዊ ዲሞክራሲ የሽግግር ፕሮግራም በባህሪው በባህሪው ነገሮችን በመከፋፈል የሚያስቀምጥ ወዳጅ ጠላት ብሎ አሰላለፍን የሚለይ በመሆኑ ምሁራንን ልማታዊ፣ ልማታዊ ያልሆነ ባለ ሀብትን ልማታዊ፣ ክራይ ሰብሳቢ ወዘተ ያለ በክፍል የሚከፋፍል መሆኑ የሀገሪቷ የመልማት አቅምን የማሰባሰብ እምቅ አቅምን አሰባስባ ሐሳብና አስተሳሰብ ላይ ብቻ ተመስርታ ወደፊት የመስፈንጠርና የመሄድ ጉዞዋን ችግር ውስጥ ከትቷል የሚል ነገር ነው የቀረበው። ያ ብቻ ሳይሆን በዚህ አደረጃጀት ኤክሰርሳይዝ ለማድረግ የሞከርነው የፌዴራሊዝም ስርዓት እራሱ በሚፈለገው መጠን ሁሉንም እኩል አሳትፎ እኩል ተሳትፎ እና ተጠቃሚነትን ከማረጋገጥ አኳያ ሰፊ ክፍተቶች እንዳሉት ታይቷል ማለት ነው። አድማጮች፣ ከአቶ አዲሱ አረጋ ጋር ያደረግነው ቃለ ምልልስ አላበቃም። ሰኞ እንመለስበታለን።